The Voice of America ከጥቅምት 12 ጀምሮ በኦሮሚያና አረሪ ክልሎች እንዲሁም በድሬዳዋ ከተማ በተካሄዱ የተቃውሞ ሰልፎችና በተፈጠሩ ሁከቶች የሰባ ስምንት ሰው ሕይወት ማለፉን መንግስት አስታውቋል። ከአራት መቶ በላይ ሰዎች በቁጥጥር ስር መዋላቸውንም የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የቋንቋዎችና ዲጂታል ዘርፍ ኃላፊ ለጋዜጠኞች ዛሬ ተናግረዋል። እስክንድር ፍሬው ተከታትሎታል። በመንግስት የተመደቡለት ጠባቂዎች ሊነሱ እንደሆነና ከበባም እየተካሄደበት እንደሆነ በመግለጽ አክቲቪስት ጀዋር መሐመድ ያስተላለፈውን መልእክት ተከትሎ ነው በኦሮሚያ የተለያዩ ከተሞች የተቃውሞ ሰልፎች የተካሄዱት። ከጥቅምት አስራ ሁለት ጀምሮ የተካሄዱት እነዚህ ተቃውሞዎች ግን ሰላማዊ ሆነው አልቀጠሉም። ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ዘርፍ ኃላፊ ቢለኔ ስዩም እንዳሉት በእነዚያ ቀናት ህይወታቸውን ያጡት ዜጎች በርካታ ናቸው። የዛሬው ጋዜጣዊ መግለጫ ዓላማ አሳዛኝ በሆነውና የሰባ ስምንት ሰዎች ህይወት ባለፈበት ያለፈው ሳምንት ክስተት መጠነኛ መረጃ መስጠት ነው። በኦሮሚያና በሐረሪ ክልሎች እንዲሁም በድሬዳዋ ከተማ በዚሁ ትርጉም አልባ ሁከት ምክንያት በአጣናቸው ዜጎች ላይ መረጃ ለመስጠት ወደ መግለጫው ከመግባቴ በፊት ግን በግሌና በጠቅላይ ሚኒስትሩ ጽህፈት ቤት እንደዚሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ስም የተሰማኝን ሀዘን ለመግለጽ እወዳለሁ። የዛሬው ጋዜጣዊ የመግለጫ ዓላማ አሳዛኝ በሆነውና የሰባ ስምንት ሰዎች ህይወት ባለፈበት ያለፈው ሳምንት ክስተት ላይ መጠነኛ መረጃ መስጠት ነው። በኦሮሚያና በሐረሪ ክልሎች እንደዚሁም በድሬዳዋ ከተማ በዚሁ ትርጉም አልባ ሁከት ምክንያት ባጣናቸው ዜጎች ላይ መረጃ ለመስጠት ወደ መግለጫው ከመግባቴ በፊት ግን በግልና በጠቅላይ ሚኒስትር ጽሕፈት ቤት እንደዚሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ስም የተሰማኝን ሐዘን መግለጽ ወዳለሁ ነው ያሉት። የተከሰተው ሁከትና የደረሰው ጉዳት ፍጹም ተቀባይነት እንደሌለውም ቃል አቀባዩ አብራርተዋል። እነዚህን ድርጊቶች እናወግዛለን። እነዚህ እነዚህ የሰው ህይወት ያጠፉ ብቻ ሳይሆን ንብረት የወደመባቸውም ናቸው። ይህ ደግሞ ሀገሪቱ አሁን እየተከተለችው ካለችው መንገድ ጋር የሚጻረር ነው። በተለይም በኢትዮጵያ ታሪክ በርካታ ምህዳሮች በተከፈቱባቸው ወቅት ከፖለቲካ አንጻር ግለሰቦች፣ የፖለቲካ ፓርቲዎችና ሌሎችም ትርጉም አልባ ባለው መንገድ እንዲሳተፉ ጥረት እየተደረገ ትርጉ ይቅርታ፣ ትርጉም ባለው መንገድ እንዲሳተፉ ጥረት እየተደረገ ባለበት ወቅት ኢኮኖሚያችንን ለማነቃቃት፣ የውጭ ግንኙነታችንን ለማጠናከር እየጣርን ባለንበት ወቅት፣ ቀድሞ በነበረው ምህዳር ሊፈቀዱ ባልነበሩ ውይይቶች እየመከርን ባለንበት ወቅት በማዕከላዊ መንግስቱና ወይም በጠቅላይ ሚኒስትሩ ለምክንያት ወጥተው ሀሳብን እንዲሰነዝሩ፣ ቅሬታቸውን እንዲያቀርቡና እንዲወያየሩ ጥሪ ቢቀርብ ባለበት ወቅት ይህን ማድረግ ከኢትዮጵያውያን ተቃራኒ እንደመቆም ነው። የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለን የስዩ ማክለው እንዳሉት በሁከቱ የተሳተፉና በዜጎች ሞትም እጃቸው ያለበት ተጠያቂ ይሆናሉ። የምርመራ ስራው ተጀምሯል። አሁን ባለኝ ወቅታዊ ሁኔታ አራት መቶ ዘጠኝ ተጠርጣሪዎች እንደተያዙ ነው የሚያሳየው። የምርመራ ስራው ሲቀጥል ቁጥሩ ሊቀየር ይችላል። ነገር ግን እየተካሄደ ባለው የምርመራ ስራ እነዚህ ወንጀል የፈጸሙና ወንጀሉን ያቀጣጠሉ ተጠያቂ እንደሚሆኑ እርግጠኛ ሆኑ። የመንግስትን ትዕግስት እንደ ድክመት የሚቆጥሩ አካላትም የተሳሳቱ ናቸው ብለዋል ቃል አቀባይዋ በዛሬው መግለጫ። በዚህ የለውጥ ሂደት እየተጓዝን ባለንበት ወቅት የማዕከላዊ መንግስቱ እያሳየ ያለውን ትዕግስት እውቅና ላለመስጠት ምክንያት የሚያደርጉ አሉ። ነገር ግን ይህ ትዕግስት የፌዴራል መንግስቱ ሆን ብሎ የሚከተለው ስልት ነው። ምክንያቱም ኢትዮጵያን ወደ ነበረችበት መመለስ አንፈልግም። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለን ስዩም ዛሬ ለውጭ አገር ጋዜጠኞች በሰጡት መግለጫ ለተነሱ የተለያዩ ጥያቄዎችን ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ